ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ደቡብ ኢትዮጵያ ውስጥ በተጎራባች ማህበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ሕይወት አድን እርዳታ ለመስጠት 22.2 ሚሊየን ዶላር ያስፈልጋል ሲል ጥሪ አቀረበ። የኢትዮጵያ የኢትዮጵያና መሰንበቻውን ለመጀመሪያ ወደ አስመራ ያደረገውን በረራ ተከትሎ መሰንበቻውን የታየውን የደስታ ስሜትና ከዚያ ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል ን እንግዲህ ቴክኒሽያናችን እየነገረኝ ያለው ትንሽ የቴክኒክ እክል ገጥሞታል። እንደ ተስተካከለ ወደ ፕሮግራማችን እንመለሳለን። ማስተዋወቁን እንቀጥላለሁ ማለት ነው። እንደኔ አስተያየት፣ የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት? እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው? አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። አሁን የሚደረገው ድርድር ሰጥቶ መቀበልን ግንዛቤ ውስጥ የሚያስገባ ነው። ቀደም ሲል የሰማችኋቸው ኤርትራዊው ዶክተር ተከስተ ነጋሽ እና በመቀጠል ደግሞ ዶክተር ገብሩ ታረቀኝ ጋር የተደረገውን ሙሉ ውይይት ይዘናል። በሌላ ወገን በዚምባብዌ ፕሬዚዳንታዊና የምክር ቤት ምርጫዎች የሚካሄዱበት ጊዜ እየተቃረበ በመጣበት በአሁኑ ወቅት ውጥረቶች እያየሉ መጥተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስጠንቅቋል። ዝርዝሩን ይዘናል። በሌላ ወገን ከተለያዩ የዓለማችን ሀገራት የተውጣጡ 25 ወጣት ሙዚቀኞች በካሊፎርኒያ ተገናኝተው በዚህ ወር ሊያቀርቡት ያቀዷቸውን ሙዚቃዎች በመለማመድ ላይ ይገኛሉ። የየሀገራቱን ስም በተናጠል ባልጠራም፣ በመካከላቸው ከፍተኛ ጦርነት እየተካሄደ ካሉ ሀገራት የመጡ በዚህ የሙዚቀኞች ቡድን ውስጥ ተሳትፈዋል። ሙሉ ዘገባውን ከካሊፎርኒያ ይዘናል። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የደቡብ ሱዳን መንግስት የስልጣን ዘመኑ በተጨማሪ ሶስት አመት ለማራዘም የወሰደውን እርምጃ በማውገዝ የሀገሪቱ መሪዎች የሰላም ስምምነት ላይ ለመድረስ ከልብ እንዲደራደሩ የጠየቀውን የዋይት ሀውስ መግለጫ ጁባ ነፍ ነቀፈች። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ከትላንት በስቲያ እሁድ በወጡት መግለጫ የደቡብ ሱዳን መሪዎች ሲቪል ማህበረሰቦችን፣ አብያተ ክርስቲያናት፣ ሴቶችንና ሌሎችንም ከአሁን ቀደም የተገለሉ ወገኖች ያሳተፈ ድርድር እንዲያካሄዱ ዩናይትድ ስቴትስ አሳስባለች። በልሂቃን ብቻ የሚደረግ የጠበበ ስምምነት ዞሮ የሌላ ግጭት ዘር ከመዝራት ሌላ ፋይዳ አይኖረውም ብለዋል መግለጫው ፕሬዝዳንት ሳልቫኪርና ና የአማጽያኑ መሪ ሪያክ ማሻር ለሀገሪቱ እውነተኛ ሰላም የሚያስፈልገውን አመራር አላሳዩም ሲል መግለጫው ነቅፏል። መሪዎቹ ለሰላም፣ ለመልካም አስተዳደር፣ ለገንዘብ ተጠያቂነት ቁርጠኝነት ካላሳዩ ዩናይትድ ስቴትስ ለሽግግር መንግስቱ ዋስትናም ሆነ የገንዘብ ድጋፍ አታደርግም፣ ከተባበሩት መንግስታት ድርጅትም ተጨማሪ ድጋፍ እንዲያገኝ አትሟገትም ብለዋል። የደቡብ ሱዳን መንግስት ትላንት በሰጠው ምላሽ ዩናይትድ ስቴትስ እንደኛ ላለ ወዳጇ እንዲህ ያለ ነቀፌታ መሰንዘር አይጠበቅባትም ብለዋል። ሰሜን ኮሪያ በሰሜን ምዕራባዊ ጠረፏ በሚገኘው ሶሄ የሳተላይት መወንጨፊያ ጣቢያዋ ያሉትን ዋና ዋና ጣቢያዎችን ማፍረስ መጀመሯን በቅርቡ የተገኙት የሳተላይት ምስሎች እንዳሳዩ 38 ኖርዝ የተባለው ዩናይትድ ስቴትስ የሚገኝ የሰሜን ኮሪያ ተከታታይ ቡድን ተናገረ። የቡድኑ ተንታኝ ጆሴፍ በርሙዴዝ በሰጡት ቃል ሰሜን ኮሪያ ይህን ማድረጓ መሪዋ ኪም ጆንግ ኡን ከሚስተር ትራምፕ ጋር ሲነጋገሩ ሲንጋፖር ውስጥ ባደረጉት ንግግር የገቡትን ቃል ተግባራዊ የሚያደርግ የመጀመሪያ ከፍተኛው እርምጃ ነው ብለዋል። ትናንት ፕሬዚዳንት ትራምፕ ሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟን እንድታበቃ የቀጠለው ድርድር በጣም አስደስቶኛል ብለዋል። በመጨረሻም ከዩናይትድ ስቴትስ ጋር በትክክሉ በማይደራደሩ ሀገሮች ላይ ታሪፍ እንጥላባቸዋለን ሲሉ ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። ለዓለም አቀፍ ንግድ ችግሮች መድኃኒቱ ይሄ ነው ሲሉም ተናገሩ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ ስንሻገር እላችኋለሁ። ጋቢና ቪኦኤ ስ ወደ መጀመሪያ ዘገባችን የምናልፈው የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ደቡብ ኢትዮጵያ ውስጥ በተጎራባች ማህበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ህይወት አድን እርዳታ ለመስጠት 22 ነጥብ 2 ሚሊየን ዶላር ያስፈልጋል ሲል ጥሪ ያቀረበ። ሊሳ ስላይን ለአሜሪካ ድምጽ ከጄኔቫ የላከችውን አጭር ዘገባ ሰለሞን ክፍሌ እንዲህ አቅርቦታል። የተባበሩት መንግሥታት ድርጅት በጌዴዮንና በምዕራብ ጉጂ አካባቢዎች በተፈጠረው ግጭት አራት መቶ ሺህ ተፈናቃዮችን ለመርዳት ብዙ ሚሊዮን ዶላር እንደሚያስፈልገው ነው የገለጸው። በእነዚህ ሁለት ማኅበረሰቦች ድንበር ላይ በከብት የግጦሽ መሬትና የውሃ ምንጭ ይገባኛል ጥያቄ በደረሱ ግጭቶች ካለፈው መያዝያ ወዲህ የተፈናቀለው ሕዝብ ብዛት ዘጠኝ መቶ ሰባ ሺህ ደርሷል። የዓለም አቀፉ የፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን እንዳሉት በዚህ ፈጣን የሕዝብ መፈናቀል ሳቢያ ሕይወት ጠፍቷል፣ መሠረታዊ አገልግሎቶች ተቋርጠዋል፣ ተቋማት ወድመዋል። አይኦኤም በዚህ ደረጃ የደረሰውን ሰብአዊ ቀውስ ለመታደግ በቂ ገንዘብ እንደሌለውም ቃል አቀባዩ አስገንዝበዋል። አሁን የቀረበው ተማጽኖ በጌዴዮና ምዕራብ ጉጂ የተፈናቀሉ አራት መቶ ሺህ ሰዎችን ለመጪዎቹ ስድስት ወራት ብቻ መርዳት የሚያስፈልግ እንደሆነም አስረድተዋል። ሚልማን ለአሜሪካ ድምፅ ሲናገሩ ተፈናቃዮቹ በአሁኑ ወቅት የሚኖሩት እጅግ አስቸጋሪ በሆነ ሁኔታ በመሆኑ ከተጠየቀው 22 ሚሊዮን ዶላር ገሚሱ የሚውለው ለአስቸኳይ ጊዜ መጠለያ ይሆናል ብለዋል። የምግብ እርዳታ አቅርቦትን አይመለከትም። ቃል አቀባይ ጆል ሚልማን ሰው የሚተኛው ገላጣ ሜዳ ላይ ነው። ነጠላ የፕላስቲክ ልብስ ብቻ ነው ያላቸው። ብዙ ጊዜም የሚተኙት አቧራና ጭቃ ላይ ነው። ስለዚህ መጠለያው በእርግጥ እጅግ አስፈላጊ ነው። አሁን ክረምት ገብቷል። እናም ሲፈናቀሉ ከለበሱት ልብስ በቀር ይዘው የወጡት ነገር የለም። ብዙ ነገሮች እንደሚያስፈልጓቸው እናውቃለን፣ ነው ያሉት። የአይኦኤም ቃል አቀባይ ጆል ሚልማን አክለውም ተፈናቃዮች በተለያዩ የመቀበያ ማዕከሎች ተጨናንቀው በመቀመጥ እርዳታ እየጠበቁ ናቸው። ድርጅታችንም በብዛት አንድ ላይ ተሰባስበው ለሚገኙት ብቻ ሳይሆን እርዳታውን በየሰው ቤት ተጠግተው ለሚጠብቁም እየሰጠን ነው ሲሉ አብራርተዋል። እየተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ የጋቢና ቪኦኤ ዝግጅታችንን ነው። ወደሚቀጥለው ዘገባችን ነው የምናልፈው። የኢትዮጵያ አየር መንገድ ከረዥም ዓመታት በኋላ መሰንበቻውን ለመጀመሪያ ወደ አስመራ ያደረገው በረራን ተከትሎ መሰንበቻውን የታየው የደስታ ስሜትና ከዚያም ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋሽ ተደርጎ ተወስዷል። በማከታተል የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጥ ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው የምናስከትለው። ተወያዮቹ በኢትዮጵያና የኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትስ የኒውዮርክ ስቴትስ ዩኒቨርሲቲ ለረዥም አመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶች በመምህርነት አገልግለዋል። ፕሮፌሰር ተከስተ ነጋሽ የስዊድኑ ኦፕሳላ ዩኒቨርሲቲ ለረዥም አመታት በታሪክ መምህርነትና እንዲሁም በጥናትና ምርምር አገልግለዋል። ፕሮፌሰር ሹመት ሲሻንም በዩናይትድ ስቴትስ የክሪስቶፈር ኒው ፓርት ዩኒቨርሲቲ ለረዥም አመታት በታሪክ መምህርነት ያገለገሉና በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ያሉ ናቸው ውይይቱን ያሰናዳው አሉላ ከበደ ነው። በዋናው ወይም በምሽት ፕሮግራማችን በዚህ ርዕስ ላይ ተከታታይ ፕሮግራሞችን ማቅረቡ ይታወሳል። እንግዲህ ለዛሬ የተዘጋጀውን እናድምጥ በዚህ ሰዓት። ይህም ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርስዎን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ በአጫጭሩ አስተያየት ሊሰጡ ይችላሉ፣ ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዚዳንት ኢሳያስ መረጃዎች እንደምመለከተው ከሰባ ዓመት በላይ እድሜ ሆኗቸዋል። የሰባ ሁለት ዓመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙሃን የሉም፣ ምርጫ የለም። አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም፣ የተዳከመ ምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ያሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው ውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በሀገር ውስጥስ አይቀይርም ወይም ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት እሺ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲመሩት ያስፈልጋል። አሁን ትልቁ በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያታምን መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት አምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው ድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ፣ የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረና ኤርትራን ህዝቡም ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። እንግዲህ ምናልባት ይህንን በይሆናልን መልሰው የምንችለው በፍላጎት ሳይሆን ገፍቶ በመጣ ጫና ምክንያት በፖለቲካ ዓለሙ ለመቆየት ሰርቫይቫል ማለት ነው፣ የግድ የተወሰኑ ለውጦችን ማድረግ ይጠይቃል። የማይለወጡ ሰዎች አይቀጥሉም። ስለዚህ ያ ያ ቀመር ምናልባት እንዲለወጡ ሁኔታውንም እንዲያስተካክሉ ያስገድዳቸው ይሆናል። ሁለተኛ እኔ ምናልባት በኤርትራ በኩል ለመለወጥ ያለውን ፍላጎት የበለጠ ያበረታተዋል የምለው እጅግ በጣም አደጋ ናቸው ብለው በኢትዮጵያና በኤርትራ መካከል ለተደረገው የተበላሸ ግንኙነትን ኃላፊ ናቸው ብለው ይገምቷቸው የነበሩ የቀድሞ የህወሓት አመራሮች አሁን ድሮ የነበራቸው ስልጣን የለም። ህወሓት በትግራይ ላይ ያለው ጫና በነበረበት ሊቀጥል አይችልም። እርግጠኛ ነኝ። እስካሁን ድረስ እውነት የትግራይ ህዝብ ፍላጎት ሆኖ ሳይሆን ወደ ደምጠላም ህዝቡ ሌላ አማራጭ የለው፣ በላዩ ላይ የተጫኑ ሀይሎች ናቸው፣ እነሱን ተሸክሞ እንዲቀጥል ተገድዷል። ያ ሁኔታ ግን አሁን ከጫንቃው ላይ በመውረድ ላይ ነው ያለው። ምንም እንኳን ህወሓት እንደ ድርጅት ሊቀጥልም፣ እነዚህ አይነት አመራሮች ሳይሆኑ ተቻች ልክ ኦፒዲዮ እንደሆነው ባዴን እንደሆነው የለውጥ ፍላጎት ያላቸው ወጣት ትግራውያን ወደ አመራሩ የሚወጡበት ካፍ ነው። የነበሩትን የግድ ፈንቅለው እንደሚወጡ ተስፋ አደርጋለሁ በቅርብ ጊዜ። ያ ታዲያ ለሰመረ ግንኙነት አስተዋጽኦ ያደርጋል ነው የምለው። እና ይህንን ለማጠቃለል ያህል በኤርትራ በኩል ከፍተኛ የሆነ የፖለቲካ ተግዳሮት አለ። ያ አፋኝ የሆነ ስርዓት የግድ ትንሽ መከፈት ይፈልጋል። ይህንን ከኢትዮጵያ ጋር ያለውን ግንኙነት ቢሆን ለማሳካት። ኢትዮጵያም ቢሆን ከአደጋው ወጥታለች ማለት አይደለም። ራዕይ ያለው አመራር ወደፊት እየወጣ ነው። ነገር ግን ሁኔታውን አስተማማኝ በሆነ መንገድ ለማዋቀር ጊዜ ይፈጃል አሁን ፊታችን ላይ ያለውን ብሩህ ተስፋ እያየን ነው እንጂ ከኋላ ደግሞ የሚጎትቱ ብዙ ክስተቶች በቅርቡ እንደሚከሰቱ መቼም የሁላችንም ግምት ነው። አሁን እንግዲህ ይህ አመራር ያለበት ፈተና ይህንን በወቅቱ አስፈላጊውን ምላሽ እየሰጠ ይህን ደግሞ ዘላቂውን የፖለቲካ ዓላማ ወደ ዳር የማድረሱ ተግባር ላይ ነው። እና እንደ አሁኑ ጅማሮ አበረታች ነው። በኢትዮጵያ በኩል ያለውን መረጋጋትም መልክ አስይዞ፣ እንዲሁም ከኤርትራ ጋራ ያለውን ግንኙነት ወደ ተሻለ ዳር ያደርሰዋል የሚል ተስፋ ነው ያለኝ። መልካም ፕሮፌሰር ተከስተው ደርሶ ልመለስ። በኢትዮጵያ በሚታዩት ሁኔታዎች የተነቃቁ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ የሚለው እድል ወይስ ፈተና? አሁን ያሉት ሁኔታዎች ለፕሬዚዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው የሆነ ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ? እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከለ አሜሪካ ራ ጋቢና ባልደረባችን አሉላ ከበደ ከፕሮፌሰር ገብሩ ታረቀኝና ከፕሮፌሰር ተከስታይ ነጋሽ ጋር ያደረገውን ውይይት በነገው ዕለት ተከታዩን ይዘን እንመለሳለን። 却不 ትዕግስት በላቸውን እናመሰግናለን። ቆንጆ የተሰኘው ሙዚቃዋ ነበረ። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። በዚምባብዌ ፕሬዚዳንታዊና የምክር ቤት ምርጫዎች የሚካሄዱበት ጊዜ እየተቃረበ በመጣበት በአሁኑ ወቅት ውጥረቶች እያየሉ መጥተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስጠንቅቋል። ቢሮው በተጨማሪም መንግስትና የፖለቲካ ፓርቲዎች በሙሉ ምርጫዎቹ በሰላማዊ መንገድ መፈፀማቸውን እንዲያረጋግጡ ተማጽኗል። ሊሳ ሽላይን በዚህም ላይ የድርጅቱ ዋና ጽህፈት ቤት ከሚገኝበት ከጄኔቫ የላከችልንን ዘገባ ደርሶናል። ሰለሞን ክፍሌ እንደሚከተለው አቀናብሮታል። በዚምባብዌ የቀድሞው ፕሬዝደንት ሮበርት ሙጋቤ ከሰላሳ ሰባት ዓመታት በኋላ ባለፈው ህዳር ሥልጣን እንዲለቁ ከተገደዱ ወዲህ የፊታችን ሰኞ ምርጫ ሲካሄድ የመጀመሪያው ይሆናል። በሙጋቤ አስተዳደር ወቅት የምርጫዎችን ውጤት ይወስኑ የነበሩ በመንግሥት የተደራጁ ዐመፃዎች በአሁኑ ወቅት አይታዩም። የምረጡኝ ዘመቻዎቹ የተካሄዱት በሰላም ነው። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮስል ሲናገሩ በሐራሬ ሰላማዊ የሕዝብ ስብሰባዎችና ሰልፎች ሲካሄዱ ማየት አበረታች ነው ብለዋል። በተለይ በገጠሩ ግን መራጮችን ማዋከብና ማስፈራራት እንዲሁም ሰዎቹን እያስገደዱ በፖለቲካ ስብሰባዎች ላይ እንዲገኙ ማድረግ መኖሩን የሚያመለክቱ ዘገባዎች በብዛት መውጣታቸው ያሳስበናል። የሀገሪቱ ሕገ መንግሥት ሁለት መቶ ሰባ መቀመጫዎች ባሉት ምክር ቤት ውስጥ ስልሳ መቀመጫዎች ለሴቶች እንዲሆን ያዛል። ያም ሆኖ ግን የዓለሙ ድርጅት ቃል አቀባይ ትሮሴል ለአሜሪካ ድምፅ ሲናገሩ እንስት የፖለቲካ እጩዎች ወከባና ማስፈራራት እየደረሰባቸው ነው ብለዋል። ይህን አይነቱና ሌሎችም ተግባሮች አሁንም ሆነ ወደፊት ሊፈቀድ አይገባም። ዚምባብዌያውያን የሚያስፈልጋቸው አስተማማኝ፣ ነጻና ከፍርሃት የጸዳ የምርጫ ሂደት ነው ሲሉም ቃል አቀባዩ አስገንዝበዋል። ለዘገባው ሰለሞን ክፍሌ እናመሰግናለን። ወደሚቀጥለው ዘገባችን እንለፍ። ከተለያዩ የዓለማችን ሀገራት የተውጣጡ 25 ወጣት ሙዚቀኞች በካሊፎርኒያ ተገናኝተው በዚህ ወር ሊያቀርቡት ያቀዷቸውን ሙዚቃዎች በመለማመድ ላይ ይገኛሉ። በዚህ አመታዊ የሙዚቃ ፌስቲቫል በጣሊያንኛ ኢፓፒቲ የልብ ምት እንደማለት ነው። ይሄ ፌስቲቫል በዚህ ስም የሚታወቅ ነው። ማይክ ኦስሊቨን ያደረሰንን ዘገባ እንደሚከተለው እኔ መስታወት አድረጋው አዘጋጅቸዋለሁ። ይህ የስልጠናና የሙዚቃ ድግስ ፌስቲቫል የሚመራው የሩሲያ ተወላጅ በሆነው የሙዚቃ ኦርኬስትራ መሪና የሙዚቃ ቡድን አስተባባሪ ኤድዋርድ ሹምደር ነው። እሱ እንደሚለው ሙዚቃ በሰዎች መካከል ያለውን ርቀትና ለመግባባት ያጠባል። በዘንድሮ የሙዚቃ ፌስቲቫል ላይ አዘርባጃን፣ ካዛኪስታን፣ እስራኤል ና ጣሊያንን ጨምሮ ከ19 ሀገራት የተሰባሰቡ ሙዚቀኞች ተሳትፈዋል። የሙዚቃ ኦርኬስትራው መሪ ሽምደር እንደሚለው ሙዚቀኞች በራሳቸው መንገድ ሰላምን ለማምጣት አስተዋጽኦ በማድረግ ላይ ይገኛሉ። የየሀገራቱን ስም በተናጠል ባልጠራም በመካከላቸው ከፍተኛ ጦርነት እየተካሄደ ካሉ ሀገራት የመጡ በዚህ የሙዚቀኞች ቡድን ውስጥ ተሳትፏል። በጦርነት ከሚፈለጉት ሀገራት የመጡት እነዚህ ሙዚቀኞች ጎን ለጎን ተቀምጠው በጋራ አንድ ሙዚቃ ይጫወታሉ። በሙዚቃው አማካኝነት ጓደኝነት ይመሰረታሉ። ሽምደር ና ባለቤቱ እንደ አውሮፓውያን አቆጣጠር በ1997 ዓ ምት በዓለም ታዋቂ በሆነው የቫዮሊን የሙዚቃ መሳሪያ ተጫዋች ና የሙዚቃ ኦርኬስትራ መሪ ይሁዲ መንዊን ድጋፍ ነው ይህንን አመታዊ የሙዚቃ ፌስቲቫል የጀመረው የሙሉ ጊዜ ሙዚቀኞች ና እድሜያቸው ከአስራዎቹ መጀመሪያ እስከ ሰላሳዎቹ አጋማሽ የሆኑ ወጣቶች ወደ ኦርኬስትራው ለመቀላቀል የተዘጋጀውን ፈተና አልፈው ው ነው በየአመቱ ለዚሁ የሙዚቃ ድግስ የሚሰባሰቡት። ፒተር ሬይነር የቫዮሊን ሙዚቃ መሳሪያ ተጫዋች፣ የኦርኬስትራው ምክትል መሪና የሙዚቃ ድግሱ ዋና አስተባባሪ ነው። በእጅጉ የሰለጠኑ ሙዚቀኞች ጋር መስራት መቻላችን የሚደንቅ ነው። ሁሉም መሳሪያዎቻቸውን በንቃትና በትጋት የሚጫወቱ የበቃ ሙዚቃ ለማቅረብ እርስ በርስ ሀሳቦቻቸውን የሚደማመጡ ናቸው። የቱርኩ የቪዮላ ሙዚቃ መሳሪያ ተጫዋች ካን ስኩል በካሊፎርኒያ ኦሬንጅ አውራጃ የሙዚቃ ልምምድ ላይ ይገኛል። የሙዚቃ መረቡ ሁሉንም በሚገባ አሰባስቦ ይዟል። ይሄ እንደ ቤታችን ነው። ጥሩ ሙዚቃ በምትሰራበት ጊዜ የሚሰማ ምቾት ልክ መኖሪያ ቤት ውስጥ ያለ ያህል ነው ይህ የሙዚቃ ድግስ ከሙዚቃ እውቀት መለዋወጥም በላይ የባህል መድረክም እንደሆነ ነው ሙዚቀኞቹ የሚናገሩት ሩሲያዊው ሲሚዮን ፕሮሜ የቫዮሊን ሙዚቃ መሳሪያ ተጫዋች ነው የተለያዩ የሙዚቃ ድርሰቶችን እንዴት ብንጫወተው የተሻለ እንደሚሆን ሁሉም የየራሱን አስተያየት ይሰጣል። እርስ በርሳችን በነፃነት ራሳችንን መግለጽና ሀሳቦቻችንን አስማምተን በአንድነት ሙዚቃ መጫወታችን በጣም ያስደንቃል። በዚህ ዓመት ከተለያዩ የዓለማችን ሀገራት የተሰባሰቡት እነዚህ ወጣት ሙዚቀኞች እንደ አውሮፓውያን አቆጣጠር ከ16ኛው ክፍለ ዘመን እስከ 17ኛው ክፍለ ዘመን አጋማሽ ማለትም በባሮክ ክፍለ ዘመን የነበሩ ጆሴፍ ሰባስቲያን ባህ እና ፍራንስ ሹበርት በተባሉ ታዋቂ ሙዚቀኞች የተደረሱ ረቂቅ ሙዚቃዎችን እና ኮንቴምፖራሪ ሚዚክ በመባል በ19ኛው ክፍለ ዘመን አጋማሽ በቼዝ ደራሲ አንቶኒን ዲቮርክ እና ፔትሮ ሉዶቪክ ሞሶርግስኪ የተደረሱ የሙዚቃ ስራዎች በአንድነት በመድረክ ለተመልካች ለማቅረብ ዝግጅታቸውን በማገባደድ ላይ ይገኛሉ። በመጨረሻ የደረሰን አንድ ዘገባ አለ። የሶማሊያው ታጣቂ ቡድን አልሻባብ በአንድ የሀገሪቱ ወታደራዊ መደብ ላይ ዛሬ ለማድረስ ቃጥቶት የነበረ ጥቃት መመከቱና ጥቂዎቹ እንዲሸሹ መደረጉን መንግስት አስታውቋል። ታጣቂዎቹ የመደቡን አንድ ክፍል ለጥቂት ጊዜ ተቆጣጥረው መቆየታቸውንም የባለስልጣናቱ መግለጫ ጠቁሟል። ሪፖርተራችን ሙሐመድ ዮሲፍ ከናይሮቢ ያጠናቀረው ዘገባ አለ። ይህንኑም አሁን አነብላቸዋለሁ። አልሻባብ ደቡባዊ ሶማሊያ ውስጥ በምትገኘው በታችኛው ጁባ ክፍለ ሀገር መደብ ላይ ተው ጥቃት ወታደሮቻቸው መግደሉን የመንግስቱ ተጠባባቂ ማስታወቂያ ሚኒስቴር አዳን ኢሳቅ አሊ በቴሌቪዥን በሰጡት መግለጫ ጠቁመዋል። ኢዳንኪ አዳን ኢስሐቅ እንደሚሉት አልሻባብ የጦር ሰፈሩን የተወሰነ አካባቢ ይዞ ነበር። ሰፈር ውስጥ የነበሩ ወታደሮችን እንዲያግዝ ተጨማሪ ኃይል በአካባቢው ካሉ ጣቢያዎች አሰማርተን የቡድኑን ጥቃት በተሳካ ሁኔታ መመከት ችለዋል። ስድስት ወታደሮች ተገድለውብናል። የእኛ ኃይሎች ሰማንያ ሰባት ታጣቂዎች ገድለዋል ብለዋል። አልሻባብ ጥቃቱን የከፈተው ፈንጂ የታጠቁ ሁለት መኪኖችን ሰፈሩ ላይ አፈንድቶ ሲሆን ከዚያም በተኩስ የታጀበ ወረራ ማካሄዱን የገለጹ የሶማሊያ ወታደራዊ ባለስልጣናት በመጀመ መሪያው ፍንዳታ አምስት ወታደሮቻቸውን ማጣታቸውን አመልክተዋል። የአልሻባብ ቃል አቀባይ አብዱልአዚዝ አቡ ሙስአብ ለቪኦኤ በሰጠው ቃል ግን ቡድኑ የገደላቸው ወታደሮች ቁጥር ከአራት እጥፍ በላይ ከፍ አድርጎታል። የሙርተዚን ተ በእኛ ተዋጊዎችና በወታደሮች መካከል የተካሄደው ውጊያ ብዙ የቆየ አልነበረም። ወታደሮቹ የጦር ሰፈሩን ጥለው ሲሸሹ የእኛ ተዋጊዎች ሙሉ በሙሉ ተቆጣጠሩት። ሰፈር ውስጥ የነበረ የጦር መሳሪያ ሁሉ ማርከን ወስደናል። ሀያ ሰባት ወታደሮችን ገድለናል ብለዋል ሙሳብ። ሶማሊያ ውስጥ በጠብጥ ጠበቀ የሸሪያ ሕግ የሚያስተዳድር ስርዓት የመደንገግ ዓላማና ግብ ያለው አልሻባብ የዓለም አቀፍ እውቅና ያለው መንግስት ከአስር ዓመታት በላይ እየወጋና በኃይል እየተገዳደረ ይገኛል። ለዘገባው ትዝታ በላቸው እናመሰግናለን። እንግዲህ የዛሬው የጋቢና ቪዮ ዝግጅታችን በዚሁ ተጠናቋል። ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው የነበር ነው እኔ መስተዋት አራጋውና ማቅቢል ያበሮ እንዲሁም ሱሌማን ነበርን። መልካም ምሽት። በነገው ጉሶ እንገናኝ። रेडियो सगले अमेरिका दी